ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክብራትና ክቡራን አድማጮች፣ እንደምናመሻችው ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን አርብ ህዳር 3 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። ሰብል በደረሰባቸው አካባቢዎች ገበሬው ምርቱን ወቅቱን ካልጠበቀ ዝናብ አደጋ እንዲጠብቅ የኢትዮጵያ ሚቴዎሮሎጂ ኤጀንሲ አሳስበዋል። ይህል በደረሰበት አካባቢ በሙሉ ገበሬው በዛ የደረሰባቸው ወዲያውኑ ተባብሮ መስራት እንዳለበት ነው። በሀገራችን በሚታወቀው በህብረት ተባብሮ የሚሰራበት አቅጣጫ ነው ማለት ነው። ተማሪዎችም ሌሎችም ነገሮች ከዚህ በፊት ነበረ። በባህላችን ያለ ዝናብ ጊዜ ተባብሮ ይሰራል እና የደረሰበት ቦታ ወዲያውኑ ዝናቡና ውሃ እርጥበት እንደማያስገባ አድርጎ መስራት አለበት ማለት ነው። አቶ ዱላ ሻንቆ የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ሥራ አስኪያጅ ናቸው። በወቅቱ የአየር ሁኔታ ላይ ካደረግነው ውይይት የተቀነጨበ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ የተከበራችሁ አድማጮች። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ሶሎሞን ክፍሌ ያሰማናል። እንደምናምሽታችኋል። የቡሩንዲ ተፋላሚ ወገኖች በአስቸኳይ ውጊያ አቁመው ችግሮቻቸውን በድርድር ጠረጴዛ ዙሪያ እንዲፈቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስገንዝቧል። የሰላሙን ጥረት በሚያደናቅፉና ሁከቱን በሚያባብሱ ግለሰቦች ላይም የባንክ አካውንቶቻቸው እንዳይንቀሳቀስና የጉዞ እገዳ ሊያስጥልባቸው የሚችል ረቂቅ ውሳኔ አስራ አምስቱም የምክር ቤቱ አባላት በሙሉ ድምፅ ደግፈዋል። ረቂቅ ውሳኔ በተጨማሪ ለቡሩንዲ ሕዝብ የሚያስፈልገውን እርዳታ የሚገመግም የፖሊስና የጸጥታ ጥበቃ ባለሙያዎች ጓድ እንዲመደብ ይፈቅዳል። በቡሩንዲ ሁከቱ ባለፈው ዓመት ሚያዝያ የተቀሰቀሰው ፕሬዝደንቱ ፒየር ኩሩንዚዛ ለሦስተኛ ዙር የሥልጣን ዘመን በምርጫው ለመወዳደር ከወሰኑ በኋላ ነው። ተቃዋሚዎች የፕሬዝደንቱን እርምጃ ሕገ መንግሥቱን የጣሰ ነው ብለውታል። የናይጄሪያ ጦር ሰራዊት በሰሜን ምስራቅ ክፍለ ሀገር ቦርኖ ካምፕ ውስጥ በቦኮ ሀራም ነውጠኞች ከታገቱ ሰዎች መካከል ስልሳ አንዱን አስለቀቀ። በዘመቻው ወቅት ወታደሮቹ አራት የነውጠኛውን ቡድን ታጣቂዎች መግደላቸውንና አንድ መማረካቸውን የጦር ሰራዊቱ ቃል አቀባይ ገልጸዋል። ወረራው መቼ እንደተካሄደ ግን አላብራሩም። ናይጄሪያ በቅርቡ በሦስት የሰሜን ምስራቅ ግዛቶች በሚንቀሳቀሰው የቦኮ ሀራም ቡድን ላይ ድል መቀዳጀቷን አስታውቃለች። ቦኮ ሀራም በሰሜን ናይጄሪያ ነፃ እስላማዊ ግዛት ለመመስረት ብረት ካነሳ እነሆ ስድስተኛ ዓመቱ ነው። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ያቀዱት ጉብኝት ደህንነታቸውን አያሰጋም ሲሉ የማዕከላዊ አፍሪካ ሪፑብሊክ ወታደራዊ የፖለቲካና የሃይማኖት መሪዎች ተናገሩ። ይህ የአፍሪካውያኑ ባለሥልጣናት ማረጋገጫ የተሰጠው ቫቲካን ለአቡኑ ደህንነት ስጋቷን ካስተጋባች በኋላ ነው። የማዕከላዊ አፍሪካ ሪፑብሊክ የህዝብ ደህንነት ሚኒስትሩ ሲናገሩ በቅርቡ ዋና ከተማዋ ባንጉ ውስጥ ሁከት ተፈጥሮ እንደነበር ቢታወቅም አሁን ጥበቃው በአስተማማኝ ደረጃ ላይ ይገኛል ብለዋል። የሮማው ርሰ ሊቃነ ጳጳሳት አቡን ፍራንሲስ ባንጉዊን ከ15 ቀናት በኋላ በሚጎበኙበት ጊዜ ምናልባት ተጨማሪ 850 የጸጥታ አስከባሪዎች ሊኖሩ እንደሚችሉ የተባበሩት መንግሥታት ድርጅት በበኩሉ አስታውቋል። በማዕከላዊ አፍሪካ ሪፑብሊክ የዓለሙ ድርጅት ኅብረ ብሔር አረጋጊ ኃይል በሀገሪቱ ብሔራዊ ምርጫዎች ከመካሄዳቸው ከ45 ቀናት በፊት ተጨማሪ 750 ወታደሮችና 140 የፖሊስ መኮንኖች እንዲመደቡ ይጠብቃል። ተጨማሪው ኃይል ሁለት ዓመቱን በያዘው በዚያች አገር ቀውስ አሁን ያሉትን 10 ሺህ ወታደሮች ይቀላቀላል ተብሏል። ዜናው አበቃ። ሰሎሞንን አመሰግናለሁ ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ኤልኒኞ ያስከተለውን ድርቅ ጨምሮ በተለያዩ ምክንያቶች ለችግር ተጋላጭ ለሆኑ ኢትዮጵያውያን እርዳታ ለማድረስ የሚውል የ97 ሚሊዮን ዶላር ድጋፍ መስጠቷን ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ እንዳስታወቀው ድጋፉ የሚደርሰው በአጋሮቹ አማካኝነት ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው የዩናይትድ ስቴትስ ዓለም አቀፍ የልማት ተራደው ድርጅት ዩኤስኤአይዲ ይፋ እንዳደረገው ወደ 97 ሚሊዮን ዶላር የሚጠጋው ድጋፍ የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ዜጎች የሚውል ነው። ድጋፉ የሚደረገውም በኢትዮጵያ ውስጥ በሚንቀሳቀሱ የተለያዩ አጋሮቹ አማካኝነት መሆኑን ከዋሽንግተን የወጣው መግለጫ አመልክቷል። በዚህም መሠረት በካቶሊክ የእርዳታ አገልግሎት በኩል በ58 ሚሊዮን ዶላር 150 700 ቶን የአሜሪካ ምግብ ይቀርባል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ለሚያካሂደው የድርቅ መከላከል ስራም 19 ሚሊዮን ዶላር ይሰጣል። 20 ሚሊዮን ዶላር ደግሞ ለዚሁ ተቋም የስደተኞች እርዳታ ፕሮግራም የሚውል መሆኑ ተገልጿል። ዩናይትድ ስቴትስ በኤልኒኖ ምክንያት ሊያስፈልግ ለሚችል የእርዳታ አቅርቦቶችን ቀድማ ማዘጋጀቷንም መግለጫው ጠቅሷል። እንደ መግለጫው አባባል የዩኤስኤአይዲ የምግብ እርዳታ አስተዋጽኦም ጠንካራና በቶሎ የተደረገ ነው። ምግብ ለሰላም የተሰኘው የዩኤስኤአይዲ ቢሮ ዳይሬክተር ዲና ኤስፖሲቶም ይህንኑን ያንጸባረቁት በዚህ ድጋፍ በፍጥነት እየጨመረ የመጣው የእርዳታ ፍላጎት እንደሚያሳስበን ለማሳየትና ሌሎች ለጋሾችም ምላሽ እንዲሰጡ መልእክት ለማስተላለፍ እንፈልጋለን ብለዋል። በኤልኒኖ ምክንያት የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ወገኖች ከዓለም አቀፍ ለጋሾች የተገኘው የገንዘብ መጠን 400 ሚሊዮን ብር መሆኑን የኢትዮጵያ መንግስት ሲገልጽ ቆይቷል። ዩናይትድ ስቴትስን ከመሳሰሉ አጋሮች የሚመጣው እንደዚህ አይነቱ ድጋፍ መጠኑን ከፍ እንደሚያደርገው ይታያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የኤልኒኞ ሁኔታ ለመጪዎቹ ሶስትና አራት ወራት ተጠናክሮ እንደሚቀጥል የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ሥራ አስኪያጅ አቶ ዱላ ሻንቆ ገልጸዋል። ቀጥሎ በወቅቱ የኢትዮጵያ የአየር ሁኔታ ላይ ከአቶ ዱላ ሻንቆ ጋር ያደረግኩት ቃለ ምልልስ ይቀርባል። ጤና ይስጥልኛ አቶ ዱላ ሻንቆ፣ እንደምናመሹ? እንደምንዋልክ እግዚአብሔር ይመስገን። አቶ ዱላ እንግዲህ የክረምቱ ወቅት ተጠናቋል፣ ቦናውም እየወጣ ነው እና ምንድን ነው የሚመስለው የአሁኑ የኢትዮጵያ የአየር ሁኔታ የአየር ጠባዩ? ያለፈው ክረምትስ በአጠቃላይ ምን መስሎ አለፈ? በዚህ በኤልኒኞ ሁኔታ ውስጥ የክረምቱ ሁኔታ በጣም ደካማ እንደነበረ የዝናቡ ስርጭትም ደካማ እንደነበረ ነው። ስለዚህ ከፍተኛ ተጽዕኖ አርጎ ነበረ ማለት ነው፣ በክረምቱ ላይ ማለት ነው። በበጋ ደግሞ ኤልኒኖ እርጥበት ያለ ነገር ነው። ድሮ የምታው ቀው ኃይለኛ ንፋስ የጥቅምቱ ንፋስ የለም ዘንድሮ በጣም ደካማ ነበረ። ለምንድነው እንደዚህ የሆነው? አንድ አካባቢ ላይ የደመና ክምችቶች ነበሩ ማለት ነው። በዚህ ምክንያት እርጥበት ነበረ ማለት ነው በበጋው እና በዚህ ጥቅምትም ነበረ። አሁንም በዚህ ህዳር መጀመሪያ ላይም አለ እርጥበት ማለት ነው። ደካማ ነበር ሲሉ በአጠቃላይ በሀገሪቱ ስፋት ላይ በሀገሪቱ ክፍሎች ላይ በታት ነው ሊያሳዩኝ ይችላሉ? የት የት ምን መሆን እንደነበረበትና ምን እንደታየ እንግዲህ ምን መሆን እንደነበረበት በዚህ በክረምቱ ጊዜ የዘናቡ ስርጭት በወቅቱ ገብቶ ነበረ። በዚህ እንትን ግን በመካከል በሐምሌ አካባቢ በጣም የተዳከመ የነበረ ማለት ነው እና ይሄንን በምስራቁ የሀገራችን ክፍል ላይ በጣም ከፍተኛ የሆነ እጥረት ነበረ። ምዕራቡም እንደዛው ነበረ። ግን የሆነ መሆኖ ድሮ ማግኘት ከነበረበት መደበኛ በታች በአብዛኛ ቦታዎች ታይቷል ማለት ነው። ይሄ ማለት ለእርሻ ስራ እና ለግጦሽም እንደዚህ ለመስኩ ዝግጅት በቂ አልነበረም። በምዕራቡ በኩል በጣም ጥሩ ነው፣ እኛ እንዳየ ነው ጥሩ ነው። አንዳንድ ገበሬዎችን ስንጠይቃቸው በምዕራቡ በኩል ጥሩ እንደሆነ ነው የሚነግሩን። እየተስተካከለ እርጥበት ነበረ ነው የምሉት፣ በቃ የምሉት ማለት ነው በክረምት ወራት። ስለዚህ እዛ አካባቢ በምዕራቡ በኩል ማለት ከሰሜን ትግራይ እስከ ደቡባዊ ሀገራችን ክብር በምዕራቡ በኩል በሰንትራልም እስከ ደህና ነበረ ነው እርጥበቱ ጥሩ ነበረ። ለሳርም ጥሩ ነው ነው የምሉት። በአሁኑ ጊዜ እየጣለ ያለው ዝናብ በአንዳንድ አካባቢዎች ዝናብ እየጣለ ነው እያሉ እየነገሩን ስለሆነ ነው። በግብርና ላይ ያሉ ሰዎች በተለይ በዚህ አነስተኛ የዝናብ ሁኔታ ነበር ባሉኝ አካባቢዎች እና ይሄስ ምን ሁኔታ ያስከትላል ብለው ያስባሉ? አሁን ያለው ዝናብ እንደምታውቀው ከመስከረም በኋላ ወደ ደቡብ ደቡብ ምስራቅ የኢትዮጵያ ክልሎች የዝናብ ጊዜ ናቸው ነው። ለምሳሌ ቦረና ደቡብ ሶማሌ ኢትዮጵያ ሶማሌ ጂንካ፣ ወ ኮንሶ አካባቢ የሁለተኛ ዝናባቸውን የሚያገኙበት ስለሆነ አካባቢ አሁን የዝናብ ጊዜያቸው ነው ማለት ነው። ለዚህ አካባቢ በጥሩ ሁኔታ እየዘነበ ነው። ለከብቶቹም፣ ለውሃ አቅርቦቱም እዛ አካባቢ ክፋት የለውም ማለት ነው እና ምን ማለት ነው እንደውም አንዳንድ ጊዜ በጣም ከፍተኛ ዝናብ የሚዘንብባቸው አካባቢዎች ደጎዴ አካባቢ እዚህ በጅጅጋ አካባቢ ራሱ ዝናብ እርጥበቱ አለ ማለት ነው። እና ከመደበኛ በላይ የሆኑባቸው አካባቢዎች አሉ ማለት ነው። ከሚጠበቀው በላይ ማለት ነው። አቶ ዱላ፣ መቼም ሲባል እንደሚታወቀው ከህዳር ዝናብ የህዳር አንበጣ ይሻላል ነው ገበሬ የሚለውና ለዝግጅትም እንዲረዳ እንደው ለማስጠንቀቅ ያህል ገበሬውን የት የት አካባቢ ነው በተለይ ሰብል ተነስቶ በተከመረባቸው አካባቢዎች እንደው ባለውም የእርጥበት ሁኔታ ተጠቅሞ ያረሰና የሰበሰበ ካለ የት ልጆች ነው አሁን ጥንቃቄ መደረግ አለበት ብለው የሚያስቡት? በህዳር ውስጥ ዝናብ ይጥላል እና ሰብሎቻቸውን የተከመሩ ሰብሎቻቸውን ገበሬዎች መጠበቅ አለባቸው ብለው የሚመክሩት። እንግዲህ ኢትዮጵያ ቶፖግራፊ በጣም ኮምፕሌክስ ቶፖግራፊ ነው፣ ማለት የመሬቱ አቀማመጥ ኢትዮጵያ መሬት አቀማመጥ የተለያዩ እንትኖች ስለሆነ ደጋ አለ፣ ቆላ አለ፣ ወደ ደጋ አለ። በጣም ከፍተኛ የሆነ ውርጭ የሚሆነበት ቦታዎች፣ አካባቢዎች አሉ። ስለዚህ ዝቅተኛ ቦታዎች ላይ አሁን የሚታጨድበት ጊዜ ነው። ስለዚህ ገበሬው ራሱ ጥንቃቄ እየተደረገ መንግስትን በጣም ከፍተኛ ትኩረት ሰጥቶ በዛ ዙሪያ በግብርና እየተሰራ ነው ማለት ነው። ስለዚህ በቆላ እህል በደረሰበት አካባቢ በሙሉ ገበሬው አቅጣጫ ሰጥቷል። በዛ ዙሪያ እየተሰራ መሆኑን ነው አውቆ ማለት ነው። ስለዚህ ገበሬው በዛ የደረሰባቸው ወዲያውኑ ተባብሮ መስራት እንዳለበት ነው በሀገራችን በምታወቀው በህብረት ተባብሮ የሚሰራበት አቅጣጫ ነው ማለት ነው። ስለዚህ ተባብሮ ይሰራል እና ተማሪዎችም ሌሎችም ነገሮች ከዚህ ፊት በነበረ በባህላችን በነዳል ዝናብ በምንበት ጊዜ ተባብሮ ይሰራል እና የደረሰበት ቦታ ወዲያውኑ ዝናቡና ውሃ እርጥበት እንደማያስገባ አድርጎ መስራት አለበት ማለት ነው። በደቦ መሰል እንቅስቃሴ ማለት ነው። አው በግ ደቦ ማለት ደቦ ጠላ መጠጣት ምናምን ሳይሆን አው ሳይሆን እንደሱ ማለት ነው። ተራ በተራ አንዱ አንዱ የደረሰበት ቦታ አስቀድመው ያደረሰበት ቦታ ወደ ሌላ ጊዜ ደግሞ እና ተባብሮ መስራት ማለት ነው። ጠላው እኮ እንደ ስራ ማድመቂያ ነው እንጂ ዋናው ነገር አይደለም። ደቦ ላይ ሰው ሲሰበሰብ እና ማለት ነው ማለቴ ጠላውም እንዳይረሳ ለማለት ነው። ጠላ ለመጠበቅ ጊዜ ስለሚወስድ ብዬ እሺ፣ ለማንኛውም እስቲ ጥጋብ ይሁንና ለጠላ የሚበቃውም እህል ይኑርና ከዛ ሰው ገበሬው ይጨነቅበት በየቤተሰቡ በዚህ ጉዳይ ላይ። ሀሳቡ ግን ጥሩ ነው። አቶ ዱላ፣ ለመሆኑ የእርሶ መስሪያ ቤት ለገበሬውም ይሁን ለእነዚህ የመስሪያ ቤቶች ወይም ከገበሬው ጋር በቀጥታ ለሚሰሩ ባለሙያዎች በቀጥታ የሚሰጠው ድጋፍ አለ? የሙያ ድጋፍ፣ የትንበያ፣ የምክር የመሳሰሉት ነገሮች በጣም በከፍተኛ ደረጃ በጣም በከፍተኛ ደረጃ በየአራት ወሩ እናወጣለን መጽሔቶች። ምክክር ከሚመለከታቸው ጋር እንወያያለን። ከዛ በየወሩን መረጃዎች እናሰራጫለን። በየአስር ቀኑ እናሰራጫለን። በየቀኑ ያለውን የዝናብ ሁነታ እንሰራጫዋለን። አስፈላጊ በሚሆንበት ጊዜ ደግሞ ከሚመለከተው ከፍተኛ ኃላፊዎች፣ ባለስልጣኖች ጋር ውይይት እናደርጋለን ማለት ነው። እስከ መጨረሻ ድረስ ብሪፍ እናደረገዋለን ማለት ነው። የኮሚቴውም አባል ነን። የእንትን የአደጋ መከላከል የአደጋ መከላከያ ኮሚቴ አባልም። ስለዚህ ከፍተኛ የሆነ መረጃ የብሔራዊ ሜትሮሎጂ መረጃ በጣም ምን እንደነበረ፣ ወደፊት ምን እንደሚኖር ከፍተኛ የሆነ ምክክር ይደረግበታል ማለት ነው። ለመሆኑ የእናንተ መረጃ ምክር አገልግሎት አንድ ገበሬ ጋር እንዴት ይደርሳል? እታች ድረስ ማለት ነው፣ ገበሬ ጋር የሚደርሱ አሁን እኛ በህብረት የምንሰራው ከግብርና ጋር በህብረት እንሰራለን ማለት ነው። እሺ በጋራ እንሰራለን ማለት ነው። ኮሚቴውም ተቋቁሞ ከፍተኛ የሆነ የመረጃ ልውጥ ዘዴዎች ተዘርግቷል። ስለዚህ ስትራክቸሮች አሉ። ገበሬ የሚረዱ የተማሩ ሰዎች አሉ። በገበሬው በገበሬ ማህበር መረጃዎቹ በተለያዩ መንገድ ይሰራጭላቸዋል። በቴሌቪዥን፣ በሬዲዮ፣ በሲልክ፣ በመጽሔት፣ በጽሁፍ በተለያዩ መንገድ ይሰራጭላቸዋል። ስለዚህ በዛ በኩል የሚመለከታቸው ለምሳሌ ግብርና ግብርና በተመለከተ ያሰራጫል። ጤናም በጤና በተመለከተ ያሰራጫል። ሌሎችም ውሃም በተመለከተ በውሃ በተለያዩ አቅጣጫዎች የሜቴሮሎጂ መረጃ ተጠቃሚ የሆኑ ሁሉ ይህንን ነገር በደንብ ግንዛቤ ተገኝቷል። ምክንያቱም ኤልኒኖ በዓለም ዙሪያ አደጋ እያደረሰ ነው። በኢንዶኔዥያ በጣም ከፍተኛ የሆነ ቃጠሎ እያመጣ ነው እና በተለያዩ ቦታዎች እንደውም ደቡብ ኮሪያ ራሱ ከፍተኛ የሆነ የዝናብ እጥረት እንዳለባቸው አንድ ሀብ እንደቀነሰ ራሱ ነው የሚነግሩን። ስለዚህ የቦታ ነው አደጋ ያለው በደቡብ አፍሪካ ራሱ በተለያዩ ቦታዎች፣ በአውስትራሊያ የተለያዩ ቦታዎች አሉ። እያንዳንዱ ሀገር የራሱን እርምጃ ወስዳል። እኛንም በራሳችን እርምጃ ይወስልን ነው ማለት ነው። የዘንድሮው የኤልኒኞ ሁኔታ መኖሩ ቀደም ብሎ ይታወቅ ነበር እና የእርስዎ መስሪያ ቤት ምንድን ነው ያደረገው? ለማስጠንቀቅ የሚሆን አስፈላጊ እርምጃዎች እንዲወሰዱ ለማድረግ ለሚመለከታቸው መረጃዎች ተሰራጭተዋል። በቃ እኛ በሚመለከተው ሁሉ ያገባኛል ወይም መለከታል የሚለው ሁሉ መረጃውን አግኝተዋል ማለት ነው። ከስንት ጊዜ በፊት ይሄ ያንን ይዞ ነው የተጠቀሙ ያሉት ማለት ነው። ከመቼ ጀምሮ ነበረ? በተለያዩ መንገድ እያንዳንዱ የራሱን እያቀደ ይሰራበታል ማለት ነው። ከምን ያህል ጊዜ ቀድሞ ነው የኢትዮጵያ ሚቴዎሮሎጂ ኤጀንሲ ይህንን መረጃ ለሚመለከተው አካል ሲሰጥ የነበረው? ከተከታታይ መረጃ እናወጣለን እኛ። ተከታታይ መረጃ ማለት ከጥቅምት እስከ ጥር ያለውን መረጃ እንሰጠዋለን። አጠቃላይ አቅጣጫ ማለት ነው በየሩ በዓመቱ በየወሩ በየወሩ ያሉትን ነገር እንሰጣለን። ከዛ ደግሞ ከየካቲት እስከ ግንቦት ያለውን ነገር ደግሞ ተከታታይ የሆነ መረጃዎችን ለመመለከተው ኮንቲነስ ተከታታይ መረጃዎችን እንሰጣለን። ከዛ ከግንቦት መጀመሪያ ጀምሮ እስከ መስከረም ተከታታይ መረጃዎች የወር የወቅ የቀን የአስር ቀን መረጃዎች ለሚመለከተው ሁሉ እንዲከታተሉት ይሰጣቸዋል ማለት ነው። መረጃው መረጃው ተከታተ የተቋረጠበት ጊዜ የለም። ነው እናንተ የምትሰጧቸው መረጃዎች ስራ ላይ መዋላቸውን እርምጃ እየተወሰደ መሆኑን የምትከታተሉበትስ አሰራር አለ? ምናልባት መዘናጋት ቢፈጠር ደጋግማችሁ ለመጎትጎት የሚያስችላችሁ አብረን ስለምንሰራ እኮ እነሱ እኮ ደውለው እኮ እጠይቁናል። ብሪፍ እናደርጋቸዋለን። የሚመለከታቸው ሁሉም ብሪፍ እናደርገዋለን ማለት ነው። ስለዚህ መከታተላቸውን እናውቃቸዋለን፣ እንደሚከታተሉት፣ እንደሚወዝዱት ማንም ሰው እንደሚወስዱ፣ እንደሚከታተለው በስልክን በምናምን ምጠይቁናል። ስለዚህ መረጃ አስፈላጊ ነገር እንሰጣለን። በወብሳይታችን ለመለከተው ሰው ማንም ሰው ሊያገኘው በሚችል ሁኔታ አስቀምጠናል ማለት ነው የሚደበቅ ነገር ለመረጃዎች በሁሉም ተሰራጭተዋል ማለት በዚህ በወዘር ነገር የለም። አቶ ዱላስቲ የመጪውን ጊዜ ሁኔታ ደግሞ ይተንብዩልኝ። የመጪ ሁኔታ እንግዲህ ያው እንደምታውቀው ኤልኒኖ ውስጥ ነው ያለነው ኤልኒኖ ደግሞ በበጋ ውስጥ እርጥበት ነው የሚያመጣ እንደተጠናው ማለት በኢትዮጵያ ላይ እንደታየው እንዳየነው በምስራቅ አፍሪካ ኢትዮጵያ ብቻ አይደለም፣ በምስራቅ አፍሪካ በታንዛኒያ፣ በኬንያ፣ በኢትዮጵያ ሶማሌ አካባቢዎች እርጥበት ያመጣል ነው እርጥበት ያመጣል ማለት ዝናብ አለ ማለት ነው። ዝናብ አለ ማለት ትነትን ይቀንሳል ማለት ነው። ለውሃ አቅርቦት ጥሩ ነው ማለት ነው። ለግጦሽ አቅርቦት ጥሩ ነው ማለት ነው። ስለዚህ ምስራቅ ኤልዲኖ ውስጥ ስላለን ኤልዲኖ ውስጥ ያለ ነው ደግሞ የተጠናው ጥናት የሚያሳየው እርጥበት እንዳለ ነው ነው ከአቶ ዱላ ሻንቆ ጋር ያደረግነው ውይይት አልተቋጭም። ቀሪው ክፍል በመጪው ሰኞ ይቀርባል። ለጥያቄው መልስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቻችሁ ከሰጧቸው መልሶች አምስተኛውና የመጨረሻው ክፍል ቀጥሎ ይቀርባል። አዘጋጇ ትዝታ በላቸው ነች። አቶ አባተ ተስፋው በኢሜል ከኢትዮጵያ በላኩልን፣ ብዙ ኢትዮጵያኖች በዘር እና በፖለቲካ ክፉኛ ተከፋፍለዋል። የኢትዮጵያ መንግስት ቅድሚያ ስራ መሆን ያለበት የፖለቲካ እስረኞችን መፍታት፣ የእርቅና የሰላም ጉባኤ በመጥራት ህዝቡን ወደ አንድነት ማምጣት ነው። ከዚያ በኋላ ኢትዮጵያኖች በሀገር ግንባታ ላይ ማትኮር ይችላሉ የሚሉ አስተያየት ሰጪዎች አሉ። ለዚህ የእርሶ መልስ ምንድን ነው ይላሉ። ሌላው ጠያቂ ደግሞ የሚሉትን በድምፅ የመጣልን ላሰማሁት። ለዶክተር ቴድሮስ ተልሃኖ ነው ጥያቄ ለመጠየቅ ነው። ጥያቄ አንድ ነው። ኢትዮጵያ ውስጥ የአንድ ዘር የበላይነት አለ ወይስ የለም? ለምሳሌ መከላከያ ቢመለከቱ፣ ጄኔራሎች ሹመት፣ ስትራቴጂክ የስልጣን ቦታዎችን በማን ብሄር እንደተያዙ እየታወቀ ነው ከዚህም ጋር ተያይዞ አጠቃላይ የአንድ ዘር የበላይነት ጋር ተያይዞ ያለው የወደፊት የመጠቃት በዚህ ብሔር ላይ የመጠላት የቂምና የበቀት በህዋት ምክንያት ይፈጠራል ብለው አያምኑም ወይ? በስተመጨረሻ መጨረሻ አንቀጽ ሰላሳ ዘጠኝን ተጠቅማችሁ ልትገነጠሉ አታስቡም ወይ? ይሄ ነው ጥያቄ። አመሰግናለሁ። አጎስ ነን ከሉክሰምበርግ። ከዚህ ከመጨረሻው ጥያቄ ጀምረው ቀደም ያለውን ጥያቄ እንደማጠቃለያ ሊጠቀሙልኝ ይችላሉ። እሺ እኔ ኢትዮጵያዊነት የተጠናከረበት ጊዜ ነው ብዬ ነው ማምነው። የፖለቲካ ጥያቄዎች ነበሩ፣ በተለይ ከብሔር ብሔረሰቦች አንጻር እነሱ ስለተፈቱ የብሔር ብሔረሰቦች እኩልነት ስላለ ኢትዮጵያችን ልትረጋጋ ትችላለች። የሚገርመው ነገር ሁሉም ጎረቤቱ ሀገሮች ያለው አለመረጋጋት ሁሉም የሚያውቀው ነው። ነገር ግን ኢትዮጵያ የመረጋጋት የሰላም ተምሳሌት ነው የሆነችው። ዋናው ምክንያት የፖለቲካ ልዩነቶችን መፍታት ስለቻልን ነው። የብሔር ብሔረሰቦች እኩልነት ማረጋገጥ ስለቻልን ነው። ብሔር ብሔረሰቦች ራሳቸውን ማስተዳደር እንዲችሉ ስላደረግን ነው። በነፃነት እንዲኖረው ስላደረግን ነው። ለምንድን ነው ነው አማራነት ኢትዮጵያዊነት ነው። ትግራዋይነት ኢትዮጵያዊነት ነው ወላይታ ኢትዮጵያዊነት ነው ብለን ጉራጌነት ኢትዮጵያዊነት ነው ብለን የማናምነው ነው ለምንድን ነው ኦሮሞ የሚለው ስም ሲገን ሲወጣ ኢትዮጵያዊነትን ያፈርሳል ብለን የምናስበው? ኩሩ ኢትዮጵያዊ ሊሆን አይችልም ብለን የምናምነው ለምንድን ነው ለምንድን ነው አሲሚሌት ስላደረግን ኢትዮጵያን አንድ ማድረግ እንችላለን ብለን የምናስበው? ፉል ዳይቨርሲቲ ሊከበር ይገባል ነው። ሌላ ነገር የለውም። ልዩነቱ አንድነት ያመጣል የሚል እምነት አለመኖር ነው። ሁላችንም አንድ ቋንቋ፣ አንድ ባህል ስላለን አንድ መሆን የምንችል ይመስላቸዋል። ሮንግ። የተለያየ ባህል፣ የተለያየ ቋንቋ ኖሮን የተሻለ ጠንካራ ኢትዮጵያዊ ኢትዮጵያዊነት መፍጠር እንችላለን። አማራው አይደለም ችግር ያለበት፣ ባይዘዎች የገዢ መደቦች ናቸው። አገ አማራውም እኮ ምንም አልተጠቀምም እኮ በገዢው የአማራ መደብ ግን ወንድሞቹ ከእህቶቹ ጋር ራቁቱን ይሄድ ነበር ጫማ ሳያረግ ይሄድ ነበር ምን ጠቀሙትን የአማራ ገዢ መደቦች ናቲንግ የገዢ መደብ የሚፈጥረው ካልሆነ እነዛ ቀለሞች መከበር አለባቸው እነዛ ባህሎች መከበር አለባቸው እናምራለን ከዛ ቀለም ጋር አሁን እርስዎ የተናገሩት እንዳለ ሆኖ ቀደም ያለው በድምጽ የሰሙት ጥያቄ ግን እርስዎ ቀደም ብሎ የአማራ የበላይነት እንደነበረ ድሮ የአማራ ገዢ መደብ እነዚህ የተባሉት ብሔረሰቦች በማንነታቸው እንዳይኮሩ ገዢ መደብ እንደዚህ ነበር የገለጹልኝና አሁን ቀደም ብሎ በቴፕ የተደመጠው ድምፁን የላከልን ሰውዬ ደግሞ የሚለው የትግራይ የበላይነት ኢትዮጵያ ውስጥ ይንጸባረቃሉ ወይ፣ በሹመት በአስተዳደር ይሄ ሁኔታ ደግሞ ወደፊት የትግራይ ሕዝብ ላይ እንድምታ አይኖረው ይሆን ወይ የሚል ጥያቄ ያሰማ። ስልጣን አያያዝ የበላይነት የለም ባይዘው ወይ? የበላይነት የለም። አሁን ጠቅላይ ሚኒስትር መለስ ዜናዊ ያሉ፣ የውጭ ጉዳይ ሚኒስትር አቶ ስዩም ነበሩ፣ እኔ የጤና ጥበቃ ሚኒስትር ነበሩ። ሁለት ሚኒስትሮች ፕሮፖርሽናል ለማድረግ ይሞከራል። አንዱ የበላይ አንዱ የበታች የሚሆንበት ምክንያት የለም። አሁን አቶ ኃይለማርያም ጠቅላይ ሚኒስትር ናቸው። ስንት የትግራይ ተወላጆች የሚንስትር ቦታዎች አሉ? የሚታወቅ ነው። ጥቂቶች ናቸው፣ ፕሮፖርሽናል ናቸው። ከህዝቡ ብዛትም አንፃር ማለት ነው። እንግዲህ መከላከያ ውስጥ ባላቸው ቀድሞ በነበረው ልምድ ሜሪት፣ አገራችንም ለመጠበቅ ከትግራይ አመራሮች ሊኖሩ ይችላሉ። ይሄ ምን ማለት ነው? ሜሪት መጠበቅ ኢምፖርታንት ነው። ያ ማለት ግን ለወደፊት አይቀየርም ማለት አይደለም። ብዙ ጊዜ ከመከላከያ ጋር ምናምን ተያይዞም ይነሳል። ታሪካዊ አጋጣሚ ሆኖ በተለይ ከትጥቅ ትግሉ አንጻር ጄኔራሎች ከትግራይ ወጥተው ሊሆን ይችላል። ያ ግን የተወሰነ ጊዜ ነው። አሁን ለምሳሌ የሰራዊታችንን ግንባታ ብናይ የብሔሮችና የብሔረሰቦች ሪፕሬዘንቴሽን ወይ ደግሞ ውክልና በደንብ ይታያል። የሀገራችንን ያለውን ህብረ ብሔር ሊያሳይ በሚችል መልኩ ሰራዊታችን ሊገነባ ይገባል በሚል ለብዙ ዓመታት ሲሰራ ስለቆየ ያ ሚዛን እየተጠበቀ ነው። ከዛ ወደ አመራሩም ቢሆን እየገባ ነው። ከማገልገል ውጭ ሌላ አጀንዳ ኢህአዴግ የለውም። እኔም እንደ ኢህአዴግ አባል የለኝም። አንድ ሶስት ጥያቄዎች የጠየቁት የኢትዮጵያን ሰራዊት በተመለከተ ለምሳሌ በኤርትራ ስለሞቱት እንዲሁም አሁን ሶማሊያ ውስጥ እየተዋጉ ስላሉትና ስለሚሞቱት በትክክል ለቤተሰብ አይነገርም፣ ከሞቱ በኋላ ደግሞ ለቤተሰባቸውም አበላ አይሰጥም የሚል ከሶስት አራት የተለያዩ በድምፅ ከተላኩልን ጥያቄዎች። አዎ ሰራዊታችን ለሀገራችን መረጋጋት ብቻ ሳይሆን ለአካባቢውም ለሚያደርገው መስዋዕትነት እኔ ያለኝን ታላቅ አክብሮት መግለጽ እወዳለሁ። አካባቢውን ለማረጋጋት ብሎም ደግሞ ሀገራችንን ለማረጋጋት ህይወታቸውን ሰጡ ብሎ ለቤተሰቦቻቸው ያረዳል ያረዳል፣ ቤተሰቦች ይነግራቸዋል ይነገራቸዋል። አንዳንድ የሚያስፈልጋቸው ቤተሰቦችም ድጋፍ ይሰጣል። እኛ ለሀገራችን የምንሰጠው አስተዋጽኦ እነሱ ከሚሰጡት ክቡር ህይወታቸውን ሁሌም ልናወድሳቸው ልናሞግሳቸው ይገባል። ኢትዮጵያችን የሰላም ምሰሶ የሆነችው እነሱ በሚሰጡት ህይወት ነው። አመሰግናለሁ። የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ቴዎድሮስ አድሃኖም፣ እግዜር ይስጥልኝ በጣም ነው የማመሰግነው። ጋና የሚያስፈልገው አይደለም። ያው ተጠያቂነት መኖር አለበት የሚል እምነት ስላለ ኤኒ ታይም ብንጠየቅ ደስ ይለናል ለመመለስ። እና አመሰግናለሁ እኔም የተከበራችሁ አድማጮች ሰዓታችን ወደ መጠናቀቁ ነው። አጫጭር መረጃዎችን ላካፍላችሁ ከመሰናበታችን በፊት ምንዛሪ፣ አንድ የዩናይትድ ስቴትስ ዶ 21 04 ሳንቲም ተመንዝሯል። ዛሬ የመሸጫው ዋጋ ዋጋ 21 ብ 04 ሳንቲም የመግዣው ዋጋ ደግሞ ብር ከ14 ሳንቲም ሆኗል። አንድ ዩሮ ብር 59 1፣ የእንግሊዝ ፓንድ 32 ብ 05 ሳንቲም ነው። ነገ ቅዳሜና ከነጎዲያ እሁድ ህዳር አራትና አምስት 2008 ዓ ም አዲስ አበባ ከፊል ደመናማ እንደምትሆን አሁን ከኢንተርኔት ያገኘሁት መረጃ ይጠቁማል። በትንባያው መሰረት ነገና ከነጎዲያ ከፍተኛ ሙቀቷ 23፣ ዝቅተኛው ደግሞ ነገ 8 ከነገ በስቲያ 10 ዲግሪ ሴልሽየስ ይሆናል። ዕለቱን በታሪክ መለስ ብለን ስንመለከት የኮንደም ማስታወቂያ ለመጀመሪያ ጊዜ የወጣው ልክ የዛሬ 31 ዓመት በዛሬው ዕለት በአንድ የእንግሊዝ ቴሌቪዥን ላይ ነበር። የተከበራችሁ አድማጮች ዝግጅታችን ተጠናቀቀ። በኢንተርኔትም ዌብሳይታችን ላይ አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንደገና እንገናኛለን። ፕሮግራሙን በመራልን ንጉሡ ታምሬ እንዲሁም በቴክኒክ መሐንዲሱና በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት ሰናበታችኋለሁኝ። ሰሎሞን አባተነኝ ንጉሡ ታምሬ በመረጠልን አንድ ጣዕመ ዜማ እስከ ዝግጅቱ ፍጻሜ አብራችሁን mishitula Gurguzo mutu wata rocket ma n'anwuzan jiro na laye layanita kan ta ya ta ala ma تتكلم في تتكللت يا تلجي تلجي انتي يوم انتي انتي يوم يوم انتي انتي It's exedition Bari ma ganyat ya ni le rap la tu no vieza e sunt tu sento canta pa e pa mi tu wait